ሁለቱ ፕሬዝደንቶች ትላንት ፓሪስ ላይ በሁለቱ ሀገራት ግንኙነትና በአፍሪካ ሕብረት ጉዳዮች ዙሪያ ከተወያዩ በኋላ በጋራ በሰጡት ጋዜጣዊ መግለጫ ላይ በሊቢያ የአፍሪካ ስደተኞች ይዞታ አስቀያሚና አስከፊ ነው ያሉት ፕሬዝዳንት አልፋ ኮንዴ ስደተኞችን ወደ ሀገራቸው በመመለሱ ጉዳይ ላይም ከአፍሪካ ሀገራት መሪዎች ጋር መነጋገር መጀመራቸውንም አሳውቀዋል። የስደተኞች ዞታ በጣም አስከፊ ሁኔታ ላይ ነው ያለው። ከሁሉም የአፍሪካ ሀገራት መሪዎች ጋር መፍትሄውን በማፈላለጉ ረገድ ዜጎች ወደ አገራቸው እንዲመለሱ በማድረጉ ግንኙነት እያደረግኩኝ ነው። ሊቢያ ውስጥ መንግስት የለም። የአውሮፓ ህብረት ሊቢያ ስደተኞችን ይዛ እንድትቆይ የመምረጥ መብት አልነበረውም። ይህ ሁሉ የአውሮፓ ህብረት ኃላፊነት ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የህገወጥ የሰዎች አዘዋዋሪዎችን መረብ ለመበጣጠስ ፈረንሳይ ከክልሉ ካሉ ሀገራት ጋር ተባብራ እየሰራች መሆኑን በመጥቀስ በዚሁ ድርጊት በስደተኞች ላይ እየደረሰ ካለው ችግር ውስጥም ሰማንያ በመቶ የሚሆኑት ህጻናትና ሴቶች የችግሩ ሰለባዎች ስደተኞች መሆናቸውን በማስረዳት ፈረንሳይ የተወሰኑ ስደተኞችን በቅርቡ ወደ ሀገሯ እንደምታስገባም ገልጸዋል። ፈረንሳይ ተልኳን ጀምራለች። ባለፈው ሳምንት ጀምራ የኦፍራፕ ዳይሬክተር ጄኔራል ኒጀር ድረስ ይህን ተልኩ ለማሳካት የሄዱ ሲሆን ጥበቃ የሚያስፈልጋቸውና መስፈርቱን የሚያሟሉ ስደተኞችንም በቅርቡ ወደ ፈረንሳይ በቀጥታ የሚሸኙ ይሆናል። ከሊቢያ ወደ ኒጀር የስደተኞች መጠለያ ጣቢያ የተወሰዱ ሀያ አምስት የሚደርሱ ሴቶችና ህጻናት የተካተቱበት የኢትዮጵያ የኤርትራና የሱዳን ስደተኞች በቀጣዩ ወር ወደ ፈረንሳይ እንደሚገቡም ይጠበቃል። ጉዳዩን በተመለከተም እነዚሁ ስደተኞች በምን መስፈርት ተመረጡ ስል ለተባበሩት መንግስታት የስደተኞች ከፍተኛው ኮሚሽነር የአውሮፓ ከፍተኛ ግንኙነት ኦፊሰር ሲሲል ፑሊ ላቀረብኩላቸው ጥያቄ ሲመልሱ ያደረግነው የእኛ ዋና መመዘኛ የነበረው ለችግር የተጋለጡ በቀዳሚነት ሴቶችና ህጻናትን ነበር። ለወሲባዊ ጥቃት የተጋለጡትን እንደዚህ አይነት ሰዎች ሊቢያ ውስጥ አይታዩም። ምክንያቱም ለዚህ የተጋለጡትን ሰዎች ይደብቋቸዋል። በእነዚህ አይነት የተጋላጮች መስፈርቶች ነበር ማንን ማውጣት እንዳለብን የወሰን ነው። ፈረንሳይ በቀጣይም ጉዳያቸው የተጣሩ ሌሎች ስደተኞችን የምትቀበል መሆኑን የገለጹልኝ ደግሞ የፈረንሳይ ጥገኝነት ጠያቂዎች ተቋም ጄኔራል ዳይሬክተር ፒየር ኦርሌ ተከታዩን እንዲህ ይላሉ። ወደ ሺህ የሚጠጉ እርዳታ የሚሹ ስደተኞች አሉ። ፈረንሳይ ከነዚህ ውስጥ ወደ ስሳ3 ን ለማያዝ ቀዳላት። ይህም በሚቀጥሉት ሁለት አመታት ውስጥ የሚከናወን ይሆናል። ይህን ነገር ለማሳካት ግን እርዳታ መጨመር ይኖርብናል። ሁሉም የአውሮፓ ሀገራት በዙ ጉዳይ ላይ መሳተፍ ይኖርባቸዋል። ህጋዊ የስደተኞች መቀበያ ዘዴን በመዘርጋቱ በኩል ሊቢያ ውስጥ በሚገኙ ስደተኞች ላይ እየደረሰ የሚገኘው ችግርና መከራ ረጅም ጊዜያትን ያስቆጠረ መሆኑንና አሁን እየተወሰደ ያለው እርምጃም ብዙ ባይረፍድም ዘግይቷል ስትል ከስደተኞች ጋር በተያያዘ ዘጋቢ ፊልሞችን በመስራት የምትታወቀው ፈረንሳዊቷ ጋዜጠኛ ሲሲል አልጌራ በፈረንሳይ መንግስት ላይም ያላትን ትችት ታቀርባለች። ባጠቃላይ፣ የማይታመን እኮ ነው። የእኛ መንግስት ከዚህ ቀደም ሊስማማ የሞከረው መንግስት በሌላት ሀገር ከአገዛዞች ጋር ነበር። እነዛም በህገ ወጥ የሰዎች አዘዋዋሪነት የሚሳተፉ ናቸው። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ፣ ከፈረንሳይ ፓሪስ።